የተባበሩት መንግስታት የስደተኞች ኮሚሽን ኤርትራውያን ስደተኞች ወደሚገኙባቸው በትግራይ ክልል ውስጥ ወደሚገኙ ሁለት የመጠለያ ጣቢያዎች መግባት መቻሉን ዛሬ ጄኔቭ ላይ በሰጠው ጋዜጣዊ መግለጫ አስታውቋል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ፣ ይሁን እንጂ የአካባቢው የጸጥታ ሁኔታ አሁንም ያልተረጋጋ መሆኑን ገልጸው ስደተኞቹ አሁንም ችግር ላይ ናቸው ብለዋል። ድርጅቱ አያይዞም በአማራና በአፋር ክልል በተቀሰቀሰው ግጭት የተፈናቀሉት አዳዲስ የስደተኞች ሁኔታም ያሳሰበው መሆኑን አስታውቋል። ዝርዝሩን ደረጀ ደስታ ያቀርበዋል። የተባበሩት መንግስታት የስደተኞቹ ድርጅት ዩኤንኤችሲአር እና አጋሮቹ ኤርትራውያኑ ስደተኞች ወደሚገኙበት በኢትዮጵያ ትግራይ ክልል ውስጥ ወዳሉት አኒና፣ አዲ ሐሩሽ የመጠለያ ጣቢያዎች ተመልሰው መግባት መቻላቸው ተገልጿል። እንደ አውሮፓ አቆጣጠር ከሐምሌ 13 ጀምሮ በአካባቢው የነበረው ግጭት የዩኤንኤችሲአር ሰራተኞች ወደ መጠለያው ካምፖቹ እንዳይደርሱ አግዷቸው ቆይቷል። በሁለቱም መጠለያ ካምፖች ውስጥ ለሚገኙት 23ሺ ሰዎች የሚሰጠው አስቸኳይ እርዳታ እንደ አውሮፓ አቆጣጠር ከነሐሴ አምስት ጀምሮ መሰጠት የተጀመረው መሆኑን በመግለጫው ተመልክቷል። ይሁን እንጂ አሁንም ድረስ የደህንነቱ ሁኔታ ባልተረጋገጠበት ውስጥ የሚገኙ ስደተኞች ዘንድ ለመድረስ ያለ ሁኔታ ውስብስብና አስቸጋሪ ነው። እንደ ጤና እንክብካቤና ንጹህ የመጠጥ ውሃ የመሳሰሉት መሰረታዊ አገልግሎቶችም አልቀዋል ሲል ድርጅቱ አስታውቋል። የመንግስታቱ የስደተኞች ድርጅት እና የኢትዮጵያ ከስደተኞች ተመላሽ ድርጅት በጋራ በመሆን ከዳባት አቅራቢያ ለስደተኞቹ አዲስ ወዳቋቋሙት አስቸኳይ የመጠለያ ካምፕ ውስጥ የማስገባት ዝግጅታቸውን ማጠናቀቃቸውና የመጀመሪያዎቹን መቶ ሰላሳ አምስት ስደተኞችን ማስገባታቸውን ገልጸዋል። ባለፈው ሳምንት ትግራይ ውስጥ ያለው የሰብአዊ ተደራሽነት የተሻሻለ ሲሆን የመንግስታቱ ድርጅት የእርዳታ ሰራተኞችና አስቸኳይ እርዳታዎችን የጫኑ 12 ከባድ የጭነት ተሽከርካሪዎች መቀሌ መድረሳቸው ተመልክቷል። ካለፈው ነሐሴ ወር ጀምሮ የመንግስታቱን የእርዳታ ድርጅትና የኢትዮጵያ ከስደት ተመላሾች ድርጅት ጋር በመሆን ወደ አዲስ አበባ ለተሰደዱ ለኤርትራውያኑ ስደተኞች ጊዜያዊ የመታወቂያ ካርድ መስጠታቸውም ተገልጿል። የመንግስታቱ ድርጅት በአማራና አፋር ክልል በተቀሰቀሰው ግጭት የተፈናቀሉት አዳዲስ በርካታ ተፈናቃዮች ጉዳይ ያሳሰበው መሆኑንም አስታውቋል። ከአካባቢው ባለስልጣናትና መንግስታቱን ድርጅት ጨምሮ ከአካባቢው ከሚንቀሳቀሱ ድርጅቶች በተገኘው መረጃ መሰረት እስካሁን ወደ አንድ መቶ ሺህ ሰዎች ከአማራ ከአፋር ደግሞ ወደ ሰባ ሺህ ሰዎች የተፈናቀሉ መሆኑ ተመልክተዋል። የተባበሩት መንግስታት የስደተኞች ድርጅት ወደ አንድ መቶ አንድ ነጥብ ሶስት ዶላር ወይም ከተጠየቀው ስልሳ አንድ ከመቶ የሚሆነው ወደ 96 ሺህ የሚሆኑ ኤርትራውያን ስደተኞችን በትግራይ 650 ሺህ የሚደርሱ የአገር ውስጥ ተፈናቃዮችን እንዲሁም በምስራቅ ሱዳን የሚገኙ ወደ 120 ሺህ የሚደርሱ ኢትዮጵያውያን ስደተኞችን ለመርዳት ያስችላል ብለዋል። በመጨረሻም የተባበሩት መንግስታት የስደተኞች ኮሚሽን ሁሉም የግጭቱ ተሳታፊ ወገኖች በዓለም አቀፍ የሰብአዊ ሕግ መሰረት ግዴታቸውን በመወጣት አስቸኳይ እርዳታ የሚሹ ወገኖች ደህንነት የተጠበቀ እንዲሆንና ሙሉ ተደራሽነት እንዲኖር እንዲያደርጉ ጥሪውን አስተላልፈዋል።